ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልኝ። እንደምናመሻችሁ። የሐሙስ ሰኔ አምስት ቀን 2006 ዓ.ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት በአሁኑ ወቅት በደቡብ ሱዳን የሚካሄደውን ብጥብጥ በመሸሽ ወደ ኢትዮጵያ በመግባት ላይ የሚገኙት ደቡብ ሱዳናውያን ስደተኞች ብዛትም ሆነ ሁኔታ በእጅጉ አሳሳቢ መሆኑን የዓለም የምግብ ፕሮግራም ደብልዩ ኤፍ ፒ አስታውቋል። በሌላ ዜና አራት የኤርትራ ካቶሊካዊት ቤተ ክርስቲያን ጳጳሳት ወንድምህ የት ነው የሚል ርዕስ ጥያቄ ባዘለ ጥያቄ ባዘለ ጽሁፍ በጻፉት መግለጫ በሀገራቸው ያለውን ሁኔታ ተችተዋል። ክፍል ሁለት ዘገባችን ዛሬም ይቀጥላል። በኢትዮጵያ ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢ አድጓል ሲል የኢትዮጵያ መንግስት አስታውቋል። በምሽቱ ዝግጅት የህዝብ አስተያየትና የባለሙያ ትንተና የመጨረሻ ክፍል ተዘጋጅተዋል። እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። ለምሽቱ ዜናዎች አዲሱ አበበ እንደምን አመሻችሁ። በሩዋንዳና በኮንጎ ዲሞክራሲያዊት ሪፐብሊክ ድንበር ላይ ዛሬ ውጊያ ተካሂዷል። ለሁለተኛ ቀን በተደረገው በዚህ የተኩስ ልውውጥ አምስት ወታደሮች መገደላቸውም ታውቋል። በሶስት ሰዓት ዜናችን ዘገባ እናክላለን። እዚህ ላይ የኡጋንዳው የውጭ ጉዳይ ሚኒስትር ሳም ኩቴሳ በተመሳሳይ ጾታ ግንኙነትና ሀገራቸው ውስጥ አሉ በሚባሉት የሙስና አድራጎቶች ላይ ያላቸውን አቋም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀጣው ፕሬዚዳንት እንደሚሆኑ ከተገለጠ ከጥቂት ጊዜ በኋላ በሰጡት መግለጫ ተከላክለዋል። ኩቴሳ መጪውን 193ኛውን የመሪዎች ጠቅላላ ጉባኤ በሊቀመንበርነት መምራትን ከሚጨምረው የድርጅቱ ከፍተኛ ኃላፊነት ላይ እንዲቀመጡ ጠቅላላ ጉባኤው ትናንት ረቡዕ የወሰነው በሙሉ ድምፅ ነበር። ሴራሊዮን የኢቦላ ወረርሽኝ በተዛመተባቸው ወረዳዎች በሙሉ የአስቸኳይ ጊዜ አዋጅ ማውጣቷ ተገለጠ። በዚሁ መሰረት መንግስቱ ዛሬ ማምሻው ላይ በካይሉ ሁን ወረዳዎች የሚገኙ ትምህርት ቤቶችን፣ ሲኒማ ቤቶችን፣ የማታ ክለቦችንና የገበያ አዳራሾችን ዘግቷል። ወደዚህ ወረዳ የሚገቡ አሽከርካሪዎችን በጥበቃ ኬላ ላይ ቅድመ ምርመራ እንደሚደረግባቸው ተመልክተዋል። የፓኪስታን መንግስት የዩናይትድ ስቴትስ ናቸው ያላቸውን ሁለት ሰው አልባ አውሮፕላኖች ጥቃት ሉዓላዊነትን የሚጥሱ በማለት አወገዘ። የፓኪስታን ውጭ ጉዳይ ሚኒስቴር ዛሬ ሐሙስ ይፋ ባደረገው መግለጫ ጥቃቶቹ ፓኪስታን በግዛቷ ሰላምን ለማስፈን ለምታደርገው ጥረት አፍራሽ ውጤት እንዳላቸው አመልክቷል። በዚህ የፓኪስታን ክስ ላይ ዩናይትድ ስቴትስ የሰጠችው ምላሽ የለም። በሌላ በኩል ደግሞ የፓኪስታን መንግስት የአገር ክደት ክስ የተመሰረተባቸው የቀድሞ ወታደራዊ መሪ ፔርቬዝ ሙሸራፍ ከሀገር እንዳይወጡ የጣለባቸው እገዳ እንዲያነሳ አንድ የፓኪስታን ፍርድ ቤት ወሰነ። ሚስተር ሙሸራፍ ዛሬ ከአገር እንዳይወጡ ከታገዱ ሰዎች ይቅርታ ስሜ ከሀገር እንዳያወጡ ከታገዱት ሰዎች መዝገብ ውስጥ ይፋቅልኝ ሲሉ ያቀረቡትን አቤቱታ ሐሙስ፣ ያስቻለው የዛሬው ፍርድ ቤት ተቀብሎታል። ይሁንና መንግስት ይግባኝ የሚል ከሆነ ይህ የፍርድ ቤቱ ውሳኔ ለ15 ቀን ቆይቶ ነው ተግባራዊ የሚሆነው። በመጨረሻም የዓለም እግር ኳስ ዋንጫ ውድድር አስተናጋጇ ብራዚል ከክሮኤሽያ ጋር በምታደርገው ግጥሚያ ዛሬ ሐሙስ ብራዚል ሳኦ ፓውሎ ይጀምራል። ይህ በእንዲህ እንዳለ ተቃዋሚዎችም ለውድድሩ የተለያዩ ፕሮጀክቶችና ለስታዲየም የተባለው 11.5 ቢሊዮን ዶላርስ ወጪ ከሌሎች እንደ ትምህርት የጤና በጀት ላይ የተቀነሱ ናቸው በማለት ሰልፍ ያደርጋሉ። ብራዚል የዓለም እግር ኳስ ዋንጫ ውድድርን ለማስተናገድ ዝግጁ ነች ያሉት ፕሬዚዳንቷ ዲልማ ሩሴፍ ግን በትናንት ሁለት ወጪውን አትችሎም የተባለውን አስተያየትም ማጣጣላቸው ይታወቃል። አድማጮቻችን በሶስት ሰዓት ዜናችን ሰፋ ያለ ዘገባ ይኖረናል። በነገራችን ላይ የስፖርት ፕሮግራም አዘጋጁ ሰሎሞን ክፍሌ በየቀኑ ዘገባ እንደሚኖረው ከወዲሁ እንገልጣለን። የአሁኑ ዜናም በዚሁ አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ስማግዘር ነኝ። በአሁኑ ወቅት በደቡብ ሱዳን የሚካሄደውን ብጥብጥ በመሸሽ ወደ ኢትዮጵያ በመግባት ላይ የሚገኙት ደቡብ ሱዳናውያን ስደተኞች ብዛትም ሆነ ሁኔታ በእጅጉ አሳሳቢ መሆኑን የዓለም የምግብ ፕሮግራም ደብልዩ ኤፍፒ አስታውቋል። ደብልዩ ኤፍፒ ይህንን ያስታወቀው የዓለም የምግብ ፕሮግራም የኢትዮጵያን ጽሕፈት ቤት ተጠሪና ዲሬክተር አቶ አብዲ ዴንግ መስሪያ ቤታቸው ባለፈው የአውሮፓውያን ዓመት 2013 ያከናወነውን የስራ ሪፖርት ይፋ ባደረጉበት በትናንትናው ዕለት በአዲስ አበባ በሰጡት ጋዜጣዊ መግለጫ ነው። መለስካቸው አመሀ ዝርዝሩን ልኳል። የዓለም አዲሲቱ ሀገር የደቡብ ሱዳን መሪዎች አለመግባባትንና ጠብ ተከትሎ የተፈጠረው የእርስ በርስ ጦርነት ካለፈው ጥር ወር ጀምሮ አያሌ ደቡብ ሱዳናውያንን ወደ የጎረቤት ሀገሮች እንዲሰደዱ ገፍቷቸዋል። በዚህ ረገድ ወደ ኢትዮጵያ በአውሮፓውያን ዘመን አቆጣጠር ከ2013 መጨረሻ ጀምሮ ስለገቡት የደቡብ ሱዳን ስደተኞች አብዶ ደንግ የድርጅታቸውን ስጋት ይፋ አድርገዋል። ከደቡብ ሱዳን የሚጎርፈው ስደተኛ ሁኔታ በጣም አሳስቦናል። እንደምታውቁት ከታኅሳሱ ወር ጀምሮ እስከዛሬ ድረስ እስከ አንድ መቶ አርባ ሺህ የሚቆጠሩ ደቡብ ሱዳናውያን ከኢትዮጵያ ጋር የሚያዋስናቸውን ድንበር አልፈው ወደ ኢትዮጵያ ገብተዋል። እዚህ ሁሉም መልካም አቀባበል ተደርጎላቸዋል። ለዚህ መልካም የስደተኛ አቀባበልም መንግስቱን ልናመሰግን እንወዳለን። እነዚህን ስደተኞች በችግራቸው ከሚደርሱላቸው ዓለም አቀፍ ድርጅቶች መካከል በተለይ የምግብና የመሳሰሉ ወሳኝ አቅርቦቶችን የሚቸረው ደግሞ የዓለም ምግብ ፕሮግራም የመሆኑን ያህል ጉዳዩ ምን ያህል እንዳሳሰባቸው ዲሬክተሩ ጠቁመዋል። የስደተኛው ጎርፍ እንዳስደነገጣቸው የተናገሩት አብዱ ዴንግ በዚህ ሁኔታ የስደተኛው ጎርፍ የሚቀጥል ከሆነ በእጃቸው ካለው ሀብት አኳያ የስደተኞችን ፍላጎት ለማሟላት እንደሚያስቸግራቸው ገልጸው፣ በአቅርቦት አቅማቸውና በፍላጎታቸው መካከል ያለውን የልዩነት ገደል ለዓለም አቀፉ ማህበረሰብ አሳውቀዋል። እነዚህን ስደተኞች ብቻ ለመርዳት በዓመት 120 ሚሊዮን የአሜሪካ ዶላር ያስፈልገናል። እስካሁን ባለን ሀብት እነዚህን ስደተኞች ልንረዳ የምንችለው እስከ መጪው ነሐሴ ወር ድረስ ብቻ ይሆናል። ይህ እንግዲህ እነዚህን ስደተኞች እስከ ዓመቱ መጨረሻ ድረስ ለመርዳት ከ49 እስከ 50 ሚሊዮን ዶላር የሚገመት እጅግ ሰፊ የአቅም ማነስ አለብን ማለት ነው። ከሁለት ሳምንታት በፊት ወደ ምዕራብ ኢትዮጵያ ጋምቤላ ከባልደረቦቻቸው ጋር ሄደው እንደነበረ ያስታውሱት አብዱ ዴንግ ስደተኛ ደቡብ ሱዳናውያን በአብዛኛዎቹ ሴቶችና ህፃናት ናቸው ይላሉ። ከአካባቢው መረጃዎች እንደተገነዘቡት ደግሞ ይበልጥ የሚያስደነግጠው የዛሬው ሳይሆን የነገው ነው። በደቡብ ሱዳን ሁኔታዎች ካልተሻሻሉ ችጋር ወይንም ጠኔ ሊከሰት ይችላል። ቀደም ብዬ ከጠቀስኩት የደቡብ ሱዳን የስደተኞች ችግር በተጨማሪ ደግሞ ስደተኞቹ በየቀኑ እየገቡ ናቸው። ሁኔታዎች በደቡብ ሱዳን የማያሻሻሉ ከሆኑ ደግሞ በዚህ ሀገር የችጋር ወይም ጠኔ መከሰት አደጋ እያንዣበበ ነው። ያ ከሆነ ብዙ ሕዝብ ድንበሩን መሻገሩ አይቀርም። ዛሬ እየተሰደዱ ያሉት ሰዎች ግጭቱን በመሸሽ ላይ ያሉ ሰዎች ናቸው። ወደፊት ግን ደቡብ ሱዳን ችግር እንዳይመጣ ለማድረግ በቂ ስራ ካልተሰራ ተጨማሪ ስደተኞች የሚመጡት ችጋርን በመሸሽ ይሆናል። የዓለም ምግብ ፕሮግራም በኢትዮጵያ ውስጥ የሚገኙ የተለያዩ አገሮች ስደተኞችን ከመርዳት ጀምሮ በሀገሪቱ ውስጥ የተለያዩ የእርዳታና የልማት መርሃ ግብሮችን እያከናወነ እንደሚገኝ የገለጹት ዳይሬክተር ባለፈው ዓመት ለእነዚህ ለተለያዩ የሥራ መርሃ ግብሮች 300 ሚሊዮን የአሜሪካ ዶላር ወጪ እንደተደረገ ገልጸዋል። በኢትዮጵያ ውስጥ ያለው እርዳታ ጉዳይም በእጅጉ እየተሻሻለ ነው ብለዋል። በተለያየ መልኩ ባለፈው ዓመት በድርጅቱ ለአምስት ሚሊዮን ሰዎች እርዳታ እንደተሰጠ ያስታወሱት አብዱ ዴንግ የዕለት እርዳታን በተመለከተ ግን አዎንታዊ ለውጥ እንዳለ አስረድተዋል። ባለፉት ጥቂት ዓመታት ኢትዮጵያውያንን በመርዳት ረገድ ያለውን ስትመለከቱ በጣም አዎንታዊ ጉዞ እንደተጓዝን ማስተዋል ይቻላል። የዕለት እርዳታ ፈላጊዎችን ዛሬ ብንመለከት እስከ ሁለት ሚሊየን ሰዎች ቢደርሱ ነው። ይህንን ከተነሳንበት ሁኔታ ስናነጻጽረው በጣም አዎንታዊ እንቅስቃሴ እንደተደረገ አያጠራጥርም። በሚመጣው ዓመትም በአንዳንድ የልማት ፕሮጀክቶች ለመንግስት ድጋፍ መስጠቱን እንቀጥልበታለን። እናም ኢትዮጵያውያን ራሳቸውን እንደሚችሉ ተስፋ እናደርጋለን። የደቡብ ሱዳንን ስደተኞች ፍርድ እስከወዲያኛው ለማቆም መፍትሄው ያለው እዚያው ደቡብ ሱዳን ውስጥ ነው ያሉት ደንግ፣ መፍትሄውም ፖለቲካዊ እንደሆነ በእርግጠኝነት ተናግረዋል። ስለሆነም ዓለም አቀፉ ሕብረተሰብ በአገሪቱ ውስጥ ሰላም እንዲፈጠር በመሪዎቹ ላይ ጫና መፍጠር እንዳለበት አስገንዝበዋል። በአሁኑ ጊዜ በኢትዮጵያ ውስጥ ከግማሽ ሚሊዮን በላይ ስደተኞች እንዳሉ ያስታወቁት ደንግ፣ አብዛኞቹ የሶማሊያ የደቡብ ሱዳንና የኤርትራ ዜጎች መሆናቸውንም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከምሽቱ አንድ ሰዓት ከ10 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አራት የኤርትራ የካቶሊካዊት ቤተ ክርስቲያን ጳጳሳት ወንድም የት ነው የሚል ጥያቄ ባዘለ ርዕስ በጻፉት መግለጫ በአገራቸው ያለውን ሁኔታ ተችተዋል። ጳጳሳቱ ሐዋርያዊ መልእክት ባሉትና በቅርቡ ያወጡት በዚህ ባለ 38 ገጽ ጽሁፋቸው በኤርትራ ያለው ተጨባጭ ሁኔታን የሚገመግምና ለችግሮች መፍትሄዎች እንዲደረጉ ጥሪ የሚያቀርብ ጠለቅ ያለና ጥንቃቄ የተሞላበት አቀራረብን ያዘለ ነው። ጽሁፉ ጽሁፉ ከሚያነሳቸው አበይት ነጥቦች መካከል የኤርትራውያን በብዛት ከሀገር መሰደድና ምክንያቱ፣ የህግ የበላይነት ጥያቄ፣ በሀገሪቱ ያለው የምጣኔ ሀብት ይዞታ፣ የትምህርት ይዘት እስረኞች ሰብአዊነት በተላበሰ መንገድ እንዲያዙና በተቻለ ፍጥነት የፍርድ ሂደት እንዲያገኙ የሚጠይቁና ሌሎች በርካታ ነጥቦችንም የያዙ ናቸው። በትግርኛ ቋንቋ ከቀረበው ከዚህ ሰፊ ጽሁፍ ዋና ዋናዎቹን ነጥቦቹ ጨምቃ አዳነች ፍስሃየ ተከታዩን አጠናቅራለች። አራት የኤርትራ ካቶሊካውያን ጳጳሳት ወንድምህ የት ነው በሚል ርዕስ ባቀረቡት ሐዋርያዊ መልእክት ከሀገር ስለሚሰደዱት ኤርትራውያን ያላቸውን አመለካከት ትላንት ማስተላለፋችን ይታወሳል። ይህ ክስተትና ሌሎች ችግሮች በህብረተሰቡ ዘንድ ስላሳደሩት የስነ ልቦናዊ ሁኔታም ጽሑፉ ይመለከታል። በዜጎች መሰደድ እንዲሁም ለኑሮና ለሰብአዊ ክብር በማያመች ኑሮ ምክንያት አስተማማኝ የሆነ መጻኢ ዕድል ባለመኖሩ ምን ዋስትና አለኝ ለሚለው ጥያቄ መልስ አለማግኘት ተስፋ ያደረክበትንና የተመኘኸውን ባለማግኘትና የማይደረስበት ምኞት እንደሆነ በመገንዘብ መጨነቅና ተስፋ መቁረጥ የተለመደ ክንዋኔ ይመስላል ሲል ጽሁፉ ያስገነዝባል። አያይዞም ጽሁፉ ልጆቻቸው በመሰደዳቸው በአገር ውስጥም ቢሆን በወታደራዊ አገልግሎትና በእስር ቤት በመሳሰሉት ቦታዎች ምክንያት ቤተሰብ ስለተነጣጠለ የአረጋውያንና ረዳት ያጡ ቤተሰቦች መንፈስ እጅጉን ተጎድቷል። አምራች የሆነው ክፍል ከቤተሰቡ ሲነጣጠል የሚያደርሰው ጉዳት በኢኮኖሚ ረገድ ብቻ ሳይሆን እነዛ እቤት ለሚቀሩትና ብቸኝነት ለሚያጠቃቸው ወገኖች የስነ ልቦናዊና የሞራል ውድቀት እንደሚያሳድርባቸው አያጠራጥርም። የስኳር በሽታ፣ የደም ብዛት፣ የአእምሮ ህመም ወዘተረፈ እየተስፋፋ የሄደውም ካለ ምክንያት አይደለም በማለት የሃይማኖት መሪዎቹ ጽሁፍ ያሳስባል። ጽሑፉ የኤርትራ ቤተሰብ ተደማጭነት ስለማጣቱ ጉዳይ ሲያብራራም ቤተሰቦች በልጆቻቸው ላይ ያላቸው ኃላፊነትና ተገቢውን ተደማጭነት የማግኘት መብታቸው ጊዜ ባመጣው ወታደራዊ አገልግሎትና በመገናኛ ብዙኃን በመሳሰሉት ነገሮች ምክንያት እየተሸረሸረ መሄድ ብቻ ሳይሆን እስከነጭራሹ የቀረ ይመስላል በማለት ያስገነዝባል። የኤርትራ ካቶሊካውያን ጳጳሳት ባወጡ ጽሑፍ ታዲያ ቤተሰቦች ተገቢና ባህሪያዊ የሆነው መብታቸው የተነፈገ መስሎ ቢሰማቸውም እንኳን እጅ መስጠት የለባቸውም፣ በማለት የኤርትራን ቤተሰብ ያበረታታሉ። አሁንም ቢሆን የቤተሰብ መሪነትን፣ ደህንነትን፣ የአስታራቂነትና የሸምጋይነት ቦታን ልትይዙ ይገባል። የወደፊቱን አሻግራችሁ በማየት ቤተሰብን አድኑ እንላለን። የቤተሰብ ደህንነት የሀገር ደህንነት ነውና በማለት የሃይማኖት መሪዎቹ የተደማጭነት ቦታ አጡ ላሏቸው ኤርትራውያን ቤተሰቦች ጥሪ አቅርበዋል። ጽሑፉ ስለ ሙስና ሲያነሳም ስልጣን ህዝብን ለማገልገልና ከህዝብ ለህዝብ መሆኑ ተረስቶ ወዳጅህን ብቻ የምጠቅምበት እና ተገቢም ሆነ ተገቢ ባልሆነ መንገድ ራስህን የምታበለጽግበት ሆኖ ስለሚገኝ መስተካከል ይኖርበታል ከህብረተሰቡ ልምድና ባህል እንዲሁም ከህግ ውጭ መስራትም ራሱ ሙስና ነው፣ ይላል ጽሑፉ። የካቶሊካውያን ጳጳሳቱ ሐዋርያዊ መልእክት የሕግ ተገዥነት ነጥብንም አንስቷል። ዋናው የሕዝባችን መለያ ሕግ አክባሪነቱ ነው። በሕግ አምላክ በሚሉ ቃላት ሕግ እንዲከበር ያደረገ ሰው ከመሣሪያና ከጦርነት ብትር በላይ ሊፈራና ሊከበር ይገባዋል። ስለሆነም በሕግ የሚጠየቅና የሚታሰር ሁሉ በመጀመሪያ ደረጃ በሰብአዊነት እንዲሁም በህግና ደንብ መሰረት እንዲያዝ ያስፈልጋል ቀጥሎ ደግሞ ተጥሷል በተባለው ህግ መሰረት በፍጥነት ለፍርድ ቀርቦ ጉዳዩ እልባት እንዲያገኝ ማድረግ ያስፈልጋል በዋናነትም በህገ መንግስታዊ ህግ የመገዛት ጉዳይ ማንኛውም ለፍትህና ለርቱዕነት እንዲሁም ለሐቅና ለሐርነት የቆመ ሰው የሚጠብቀው ነገር ስለሆነ ተገቢ ትኩረት ማግኘት አለበት ማለት ያስገነዝባል ከዚህ ጋር በተያያዘም ስለ ሀገር ጉዳይ በጽሁፉም ሆነ በቃላት በግልጽ ለመነጋገርና ለመከራከር አለመቻል ግልጽነት ባለመኖሩ ስለ ሀገሪቱ አስፈላጊውን ወሬ ለማግኘት ስለማይቻል የሀሜት የሹክሹክታና የሐሰት ወሬ ሰለባ መሆንን ያስከትላል። የምን ቸገረኝነት መንፈስንም ያሳድራል በማለት ያስረዳል። ሐዋርያዊ መልእክቱ በኤርትራ ስላለው የትምህርት ይዘትም አንስቷል። ትምህርት የስራና የእድገት የማህበራዊ ለውጥ መሰረት እንዲሆን ከተፈለገ ሀገሪቱን ደግሞ ወደ አዲስ መድረክ እንዲያሸጋግር ትውልድን እንዲያንጽ ከተፈለገ የትምህርት ይዘቱና ደንቡ ፈጽሞ በአዲስ ብልሃትና ስርዓት መሻሻል ይኖርበታል። ወጣቱ ትውልድ ነፃና ንጹሕ በሆነ አእምሮ መማር ይኖርበታልና የሚል ሐሳብ ያቀርባል ጽሑፉ ቤተ ክርስቲያን በበኩሏ በትምህርት ረገድ የሚኖራት አስተዋጽኦ ሃቅነትን፣ ነፃነትን፣ ወንድማማችነትን፣ እኩልነትን፣ ዲሞክራሲያዊነትን፣ ፍትሕን፣ ሰብአዊ መብትን፣ ሕጋዊነትን፣ ተጠያቂነትን የመሳሰሉት ሰብአዊ ክብሮችንና መሠረታዊ መርሆችን ማዳበር እንደሆነ ጽሑፉ ይጠቁማል። የኤርትራ ካቶሊካውያን ጳጳሳት ሐዋርያዊ መልእክት በሀገሪቱ ስላለው የኢኮኖሚና የኑሮ ሁኔታንም ያነሳል። የእያንዳንዱ ቤትና ቤተሰብ ኑሮን ከኢኮኖሚ አንጻር ስንመለከተው በውጭ ሀገራት የሚኖሩ የቅርብና የሩቅ ዘመዶች ባይኖሩ ኖሮ ምን ይደረግ ነበር፣ ወይም እንዴት ይዘለቅ ነበር የሚል ጥያቄ ይመጣብንና፣ አምላክ ችግር ይፈጥርና መወጣጫ ያበጅለታል የሚለውን የአባቶች አነጋገርን በማስታወስ እንጽናናለን ይላል። አያይዞም ጽሑፉ የስራ ዕድል ካልተፈጠረ ትኩስ የወጣቶች ኃይል ሰርቶ ገቢ የሚያገኝበት ሁኔታ ካልተመቻቸለት የንግድ ስምሪቶችና የህንጻ ስራዎች በአዲስ መልክ ካልተንቀሳቀሱ የድህነት ቁስሉ እንደሚያገረሽ አያጠራጥርም። በሀገሪቱ ባለው የዋጋ መናር ላይ በቂ ወይም ተመጣጣኝ ደመወዝ ለመኖር፣ እየጨመረ የሚሄደው የቤት ክራይ ዋጋ፣ በፈለግከው ወይም በመረጥከው የሥራ አይነት ለመሰማራት አለመቻል ሲታከልበት ከፍተኛ ጉዳት ያደርሳል። ብዙ የህብረተሰቡ ክፍሎች የሚሰማሩበት የህንጻ ሥራ መቆሙ ራሱ እጅግ የሚጎዳ ነው። የግለሰቦችና የህዝቡ ነጻነት ካልተጠናከረ በስተቀር የሀገርን ነጻነት እንዴት ነው የምንረዳው? የትስ ነው የምናገኘው? ሲል የካቶሊካውያን ጳጳሳቱ ጽሑፍ ጥያቄ ያቀርባል። በአጭር አነጋገር ሰብዓዊ ስራና እድገት በነፃ ፍላጎትና አፍላቂነት ላይ የተመሰረተ ሲሆን ፍሬ ያስገኛል። ሰውንም የሚያስከብርና የሚያበለጽግ ይሆናል በማለት አክሎበታል። ይህም ሲባል ይላል የኤርትራ ካቶሊካውያን ጳጳሳት ያወጡት ሐዋርያዊ መልእክት ይህም ሲባል ለምቾት ሳይሆን የመኖርና ያለመኖር ጉዳይ በመሆኑ ነው። ዕለታዊ እንጀራን ውሃንና መብራትን የመሳሰሉትን ነገሮች ማግኘቱ መሠረታዊ ነገር በመሆኑ የሚመለከተው ወገን ትኩረት ሊሰጥበት ይገባል። በአጭር አነጋገር የሀገሪቱ ኢኮኖሚ ስርዓት የህዝቡን ኑሮ ሊያዳብርና ሊያበለጽግ በሚችልበት መንገድ መስተካከል ይኖርበታል የሚል ሀሳብ ያቀርባል የጳጳሳቱ ጽሁፍ። አራቱ የኤርትራ ካቶሊካውያን ጳጳሳት በጽሁፉ መጨረሻ ላይ ስማቸውንና ፊርማቸውን አኑረዋል። አቡነ መንግስተአብ ተስፋ ማርያም፣ አቡነ ቶማስ ዖስማን፣ አቡነ ኪዳነ የዕብዮና አቡነ ፍቅረ ማርያም ሓጎስ ይላል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት ታገኙናላችሁ። በትናንትናው እለት የጀመርነው የንግድና ምጣኔ ሀብት ውይይት ይቀጥላል። በኢትዮጵያ የዜጎች የነፍስ ወከፍ ገቢ ጨምሯል፣ ድህነት ቀንሷል በሚል መንግስቱ የሰጠውን መግለጫ ተንተርሰን የህዝብ አስተያየትና የባለሙያ ትንተና አዘጋጅተናል። ክፍል ሁለት ይቀጥላል። በኢትዮጵያ ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢም ጨምሯል ሲሉ የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ ለሕዝብ ተወካዮች ምክር ቤት ገልጸዋል። የዜጎች የነፍስ ወከፍ ገቢ በጊዜው የገበያ ዋጋ በ2002 ከነበረበት 373 የአሜሪካን ዶላር በ2005 ወደ 550 የአሜሪካን ዶላር ከፍ ብለዋል። በ2003 በጀት አመት በተካሄደው የቤተሰብ ገቢና የፍጆታ ወጪ ጥናት መሠረት በ2003 የድህነት ምጣኔ ወደ 29.6 በመቶ ዝቅ ማለቱን ያሳየ ሲሆን ምጣኔው በ2005 ወደ 26 በመቶ ዝቅ እንዳለ ይገመታል። አቶ ሶፊያን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ህይወት እየለወጠ መሆኑን የገለጹበትን ንግግራቸውን እንዲህ ተነትኑልን። የኢትዮጵያ መንግስት የምጣኔ ሀብት ፖሊሲና እርምጃዎች መሻሻል አለባቸው በማለት የሰላሂስ የሚያቀርቡትን የሃርፐርስ ኮሌጅ ፕሮፌሰር ጌታቸው በጋሻውን ጋብዘናል። ከዚያ በፊት ግን ከዜጎች ድምፅ እንስማ። ይሄ ሁኔታ የዜጎችን ኪስ፣ የዜጎችን ህይወት የሚመለከት ነውና እንዲሁ በለፍ ተቀደም ወደ ተለያዩ የኢትዮጵያ አካባቢዎች ደውዬ ሳይንሳዊ አይደለም ያሰባሰብኩት መረጃ፣ ግን የእነሱን ድምፅ ሰብስቤያለሁ። እጅግ በጣም ጨምሯል። እስቲ አብራሩልኝ። በፊት ከነበረው አሁን ገቢ ምን? በጥረት ነው ያለን እንጂ ምን ምን ያህል እድገት ይኖራልና። በምን ስራ ነው የተሰማሩት? በጉልበት ስራ ነው፣ ግንበኛ ነኝ። በዚህ አመት በተለይ ብዙ ይሄ ነው የሚባል ነገር ያለ ነገር የለውም በጣም የወረደ ነው ኮንስትራክሽን እንትኖችም የሉም ፕሮጀክቶችም በመላ ሀገሪቱ ግን በርካታ የሆኑ የመንገድ ስራዎች የግድብ ስራዎች ይከናወናሉና እንዲያው ያ ምናልባት በእርሶ ህይወት ውስጥ ለውጥ አምጥቶ ከሆነ አው እሱ እሱ ለነገ ነገ ትንሽ ተስፋ ይሰጣል በጣም ጥሩ አመሰግናለሁኝ የት ከተማ ነው ያሉት ባህር ዳር እስኪ የሚኖሩበትን ከተማና ክልሉን ይጥቀሱልኝ። ቦሌ ክፍለ ከተማ ወረዳ ሰባት አዲስ አበባ ጉርድ ሾላ ነው የምኖረው። ለምሳሌ አሁን ከእኔ ገቢ ብንነሳ የአምስት ሺህ ብር ደሞዝ ተከፋይ ነኝ። ልጄንም ሌላ ትምህርት ቤት ማስተማር አልችልም እና ኑሮውን በፍጹም በፍጹም በማልችለው አቅምና በማልችለው ደረጃ ላይ ነው ያለሁት ማለት እችላለሁ። በምን ስራ ነው የሚተዳደሩት? በረጅም ርቀት በሹፍርና ስራ የረጅም ርቀት ሹፌር አምስት ሺ ነው ማለት ነው ገቢው። ድሮ ድሮ መካኒክ ነበርኩኝ። ኑሮው ሲከብደ ደግሞ ይሄ ቢሻል ብዬ ወደዚህ ቀየርኩ። የዛሬ አምስት ዓመት ገቢዎት ምን ያህል ነበረ? አሁን ምን ያህል ያገኛሉ? እና ደግሞ የኑሮው ልዩነት ውስጥ ምን ይመስላል? የዛሬ አምስት ዓመት ገደማ ግብርና ሚኒስቴር በምሰራበት ጊዜ ሶስት መቶ አርባ ሰባት ደሞዝ ተከሳይ ነበር። የዛሬ አምስት ዓመት የሰራት ቤት ላይ አንድ እንጨት አልጣልኩባትም ያቅም የገንዘቡ መውደቅ የብሩ መውደቅ የኑሮ መወደድ ከዳምሮ ከአምስት ዓመት በፊት የሠራው አትቤት ላይ አንድ እንጨት እንኳ ወይም አንድ ስሚንቶ አላስቀመጥኩበት። አሁን አምስት ሺህ እያገኙም ማለት ነው አሁን አምስት ሺህ እያገኘው አንድ እንጨት ወይም አንድ ቆርቆሮ ወይም አንድ ስሚንቶ አላረኩ ባቅም በዚያው ባለችዋል። የዜጎቹን አስተያየት ነው የሰማችሁት። የምጣኔ ሀብት መምህሩ ፕሮፌሰር ጌታቸው በጋሻው መስመር ላይ ይገኛሉ። ፕሮፌሰር ጌታቸው እንግዲህ የገንዘብና ኢኮኖሚ ልማት ሚኒስትሩን ንግግር እንዲሁም የተለያዩ ነዋሪዎች የሰጡትን አስተያየት ሰምተዋል። እንዴት ይመለከቱታል እርስዎ? እውነተኛ ገቢ የገንዘቡን የመግዛት ችሎታ የሚገልጽ ቁጥር አይደለም እኔ አንድ መቶ ብር ኖረኝ አስር ብር ኖረኝ ግድ የለኝም፣ ምን ያህል በቆሎ ወይንም ጤፍ ይገዛልኛል ይሄ ገንዘብ ነው የሚል ነው። እንግዲህ በዚህ ጉዳይ ላይ የአፍሪካ ልማት ባንክን ፕሬዚዳንት ዶናልድ ካቢሩካን ካን አነጋግሬ ነበር እና በአጠቃላይ ስለምጣኔ ሀብቱ ያለውን በአፍሪካ በተለይ በአህጉሩ ማለት ነው ያለውን እድገት አስመልክቶና የዜጎችን ህይወትስ በምን ያህል ለውጧል የሚል ጥያቄ አንስተን ቀስ በቀስ ነው ይሄ ወደ ዜጎች ሊወርድ የሚችለው። የትሪክል ዳውን ኢኮኖሚክስ የምትሉት የዜጎችን የነፍስ ወከፍ ገቢ ለማሻሻል ቀስ በቀስ ጊዜ ወስዶ የሚሰራ ስራ እንደሆነ ነው የገለጹት። ምን ይላሉ እርስዎ? ምንድን ነው የአፍሪካ ዲቨሎፕመንት ባንክ፣ የወርልድ ባንክ፣ ኢንተርናሽናል ሞኔታሪ ፋንድ እነኚህ በሙሉ ከመንግስት ጋር የሚሰሩ ናቸው እና መንግስትን ሊወቅሱ ወይም መንግስትን በመጥፎ ገጽታ ሊያቀርቡ የሚችሉ ንግግሮችን ወይ ቁጥሮችን አያቀርቡም። ያው የመንግስት በጣም የተጋነነም ሲሆን እነሱ ትንሽ ቀዝቀዝ አድርገው ወይም ቁጥሩን ቀነስ አድርገው ያቀርባሉ። መንግስትን በማያስቀ ይህ መንገድ በእርግጥ በአንድ ለሊት አይደለም። መቼም የሰው የአገር የአገሬው ህዝብ ኑሮ ሊሻሻል የሚችለው ፕሮሴስ ወይም ሂደት እን አለው። ግን ይሄ ሂደት የሚባለው ነገር በጣም ረጅም ጊዜ ወስዷል። ይሄ መንግስት ስልጣን ላይ ከመጣና የኢኮኖሚ እድገት እያየን ነው እየተባለን በየአመቱ ሲደለቅብን ይላ ያለው ለሀያ ሶስት አመት ነው። እና እኔ የአፍሪካ አገሮች እልም ካለ ጦርነት ውስጥ ወጥተው የኑሮ ሁኔታቸው በሁለትና በሶስት አመት ሲለወጥ፣ ለምሳሌ ሞዛምቢክ ጥሩ ምሳሌ ናት። እልም ካለ የሲቪል ጦርነት ያ አገር ውስጥ ሰላም ሲመጣና አገር ውስጥ ጦርነት ሳይኖር ሲቀር የሞዛምቢክ ህዝብ የኑሮ ደረጃ በሶስት አመት ነው ከሰባ አምስት በመቶ በላይ የተሻለው። እንግዲህ እዚህ ላይ ፕሮፌሰር ጌታቸው በተለይ በኢትዮጵያ በዓለም ውስጥ በፍጥነት ከሚያድጉ ሰባት አገሮች መካከል አፍሪካ ውስጥ የሚገኙ ናቸው ከአስሩ ሰባቱ አፍሪካ ውስጥ ከሚገኙት ሀገሮችም የኢትዮጵያ ምጣኔ ሀብት በስፋት በፍጥነት እያደገ ካሉ ምጣኔ ሀብቶች አንዱ እንደሆነ ነው የዓለም የገንዘብ ድርጅትም ወርልድ ባንክም የሚገልጹት። እና በአጠቃላይ በኢኮኖሚ በምጣኔ ሀብት እድገትና በዜጎች ኑሮ መሻሻል መካከል ያለው ልዩነት ምንድን ነው? በጣም ቆንጆ ጥያቄ። አንደኛ ይሄን ቁጥር ኢትዮጵያ ትልቅ የኢኮኖሚ እድገት እያሳየች ነው የሚባለውን የኢትዮጵያ ኢኮኖሚስቶች ያምኑበት የለም እስካሁን ድረስ የሚከራከሩት ትክክል አይደለም። እውነተኛ መረጃ አይደለም ነው። በአንድ በኩል ይሄ ነው። በሌላ በኩል ምንድን ነው፣ ኢትዮጵያ ውስጥ አሁን ብዙ መንገድ ሲሰራ፣ ብዙ ህንጻ ሲሰራ፣ የሰርቪስ አገልግሎቶች ሲሰፉ፣ በእርግጥ ይሄ የኢኮኖሚው ግሮውት ወይም ቁጥሩ መጨመር፣ የአመት ምርት መጨመር እድገት እሱ ሊታይ ይችላል። ይህ ወደ ህዝብ ሄደዋል ወይ የሚለው ነው። እድገትና ልማት በሚሉት ብንለይ ጥሩ ነው ይመስለኛል። ምናልባት ልማት እንግዲህ የሚለውን ዲቨሎፕመንት ለሚለው ከወሰድን የህዝብ የነፍስ ወከፍ ገቢ እውነተኛው ምን ያህል ነው የሚል ሲሆን አሁን ለምሳሌ በኢትዮጵያ ውስጥ ከሰባ በመቶ በታች በላይ የኢትዮጵያ ህዝብ በቀን ከሁለት ዶላር በታች ነው እያገኘ የሚኖረው። እንግዲህ ይህንን ቁጥር ግን የገንዘብ ሚኒስትሩ ሲገልጹት ወደ ሀያ ስድስት ከመቶ እንደ ቀነሰ ነው የገለጹት። ያው የቁጥር መለያየቶች በኢትዮጵያ ምጣኔ ሀብት እንዲሁም በዓለም አቀፍ ድርጅቶችም የሚገለጹ ሁኔታዎች ናቸው። እሱም በሌላ ዝግጅት የምንመጣበት ይሆናል። ምሽቱ ግን በኑሮ ውድነት ዙሪያ እንዲሁም ደግሞ በአጠቃላይ በኢትዮጵያ ምጣኔ ሀብት ዙሪያ ፕሮፌሰር ጌታቸው በጋሻው በሃርፐርስ ኮሌጅ የምጣኔ ሀብት መምህር ለሰጡን አስተያየት አመሰግናለሁ። ጊዜ ስላጠረን ነው። አመሰግናለሁ። ዝግጅታችን ወደ መጠናቀቁ ተቀርቧል። አድማጮች፣ ሙዚቃ እንጋብዛችሁ። ታደሰ ረሸጋው ስምህ ማን ነው ትላለች። So make a money, I try to to አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አማሪክ ብላችሁ ተከተሉን። ዛሬ ምሽት ከምሽቱ በ3 ሰዓት ላይ በ22 ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንጠብቃችኋለን። እስከዛው ፕሮግራሙን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።